The voice of America የቀድሞዋ የሕግ ባለሙያ ሴቶች ማህበር ፕሬዚደንት ወይዘሮ መዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚደንት ሆነው ሲሾሙ፣ አቶ ሰለሞን አረዳ ደግሞ ምክትል ፕሬዚደንት ሆነዋል። የሕዝብ ተወካዮች ምክር ቤት ዛሬ በአካሄደው ስብሰባው በጠቅላይ ሚኒስትር አብይ አህመድ የቀረቡትን ሁለት እጩዎች ያጸደቀ ሲሆን እጩዎቹ ቃለ መሐላ ፈጽመው ሹመታቸውን ተቀብለዋል። ወይዘሮ መዓዛ በፍርድ ቤቶች ዙሪያ ያሉትን ችግሮች እንደሚረዱና ይህንን ለማሻሻልም ጠንክረው እንደሚሰሩ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝር አላት። ቀደም ሲል የፌዴራል ጠቅላይ ፍርድ ቤቱን በፕሬዝዳንትነት ይመሩ የነበሩት አቶ ዳኜ መላኩ ስልጣንና ኃላፊነታቸውን የመልቀቂያ ጥያቄ የያዘ ደብዳቤ አስገብተዋል። ምክትላቸውም አቶ ጸጋዬ አስማማው ተመሳሳዩን አድርገዋል ተብሏል። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጠቅላይ ፍርድ ቤትን በፕሬዝዳንትነትና ምክትል ፕሬዝዳንትነት እንዲመሩ ሁለት ሹመቶችን አቅርበው አጸድቀዋል። ለፕሬዝዳንትነት በእጩነት ያቀረቧቸው የወይዘሮ መዓዛ አሸናፊን ትምህርት ዝግጅትና የስራ ልምድም ለምክር ቤቱ አቅርበዋል። በአዲስ አበባ ዩኒቨርሲቲ በሕግ ትምህርት የመጀመሪያ ዲግሪ ያገኙ በአሜሪካ በሚገኘው ኬንታኪ ዩኒቨርሲቲ በዓለም አቀፍ ግንኙነት ሁለተኛ ዲግሪ ያላቸው በስራ ልምድ በንግድ ሚኒስቴር የህግ ባለሙያ በመሆን ለረጅም ጊዜ ያገለገሉ በከፍተኛ ፍርድ ቤት ዳኛ በመሆን ያገለገሉ በሀገራችን የሴቶች መብቶች እንዲከበሩ የኢትዮጵያ የህግ ባለሙያዎች ሴቶች ማህበር እንዲመሰረት ከፍተኛ ሚና በመጫወት ማህበር በመስራችነትና በስራ አስፈጻሚ ዳይሬክተርነት ያገለገሉ ያላቸውን የሀገር ውስጥና የውጭ ልምድ ታሳይ ማድረግ ክብርት ወይዘሮ ማዕዛ አሸናፊ በፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ምክር ቤት ፕሬዚዳንትነት የተከበረው ምክር ቤት እንዲሾምልኝ በትህትና እጠይቃለሁ። አዲሷ ተሿሚ የኢትዮጵያ የህግ ባለሙያ ሴቶች ማህበር የቀድሞ ፕሬዚዳንት ወይዘሮ ማዕዛ አሸናፊ ቃለ መሀላ ፈጽመው ሹመታቸውን ተቀብለዋል። ህግንና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ ቃል እገባለሁ። ወይዘሮ መዓዛ በህግ ባለሙያ ሴቶች ማህበር ፕሬዚዳንት በነበሩበት ወቅት ያከናወኑት ተግባር ድፍረት ወደ ተሰኘ ፊልም ጽሑፍ ተቀይሮም የሆሊውድ የፊልም ባለሙያዎችን ቀልብ ስቦ እንደነበር ይታወሳል። በተጨማሪም በሴቶች የተቋቋመው የእናት ባንክ አንዷ መስራችና አመራር ናቸው። ጠቅላይ ሚኒስትር አብይ ምክትል ፕሬዚዳንቱን አቶ ሰለሞን አረዳንም ለምክር ቤቱ አስተዋውቀዋል። በህግ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪያቸውን በዓለም አቀፍ የኢኮኖሚ ህግ የማስተርስ ዲግሪ ከአምስተርዳም ዩኒቨርሲቲ፣ ሌላ ሁለተኛ ዲግሪያቸውን በህዝብ አስተዳደር ኤምፒኤ ከሃርቫርድ ዩኒቨርሲቲ፣ በዚሁ አሜሪካ በሚገኘው ሃርቫርድ ዩኒቨርሲቲ ሶስተኛ ማስተርሳቸውን በህግ ማስተርስ ዲግሪ ከሃርቫርድ በከፍተኛ ውጤት የተመረቁ፣ የስራ ልምዳቸው በፌዴራል ከፍተኛ ፍርድ ቤት ለረዥም ጊዜ በዳኝነት ያገለገሉ፣ በብዙ ዓለም አቀፍ እና ሀገር በቀል ተቋማት በሙያ ብቃታቸው የተመሰከረላቸው በመሆኑ ይህ ምክር ቤት መርምሮ የውሳኔ ሀሳቡን እንዲቀበለኝ በአክብሮት ጠይቃለሁ። አቶ ሰለሞን ኃላፊነታቸውን በብቃት ለመወጣት ቃል ገብተዋል። ህግና ስርዓትን መሰረት በማድረግ ስራኤል ለመፈጸም ስራኤል ለመፈጸም ቃል እገባለሁ ቃል እገባለሁ። ከዚህ ሹመት በኋላ ወይዘሮ መዓዛ አሸናፊን በስልክ አግኝቼ አነጋግሬያቸው ነበር። የጠቅላይ ፍርድ ቤት ፕሬዝዳንትነት ከፍተኛ ስልጣን ነው። ከዚያም በላይ ደግሞ በአሁኑ ወቅት ብዙ ችግሮች የሚነሱበት ኃላፊነትን የሚጠይቅ ቦታ በመሆኑ ሹመቱ ወደ እርሶ ሲመጣ እንዴት ተቀበሉት? ብያቸው ነበር። በሁለት ስሜት ነው የነበረኝ። የመጀመሪያው ደስ ነው ያለኝ፣ ለዚህ ለትልቅ ኃላፊነት መታሰቤ በጣም ደስ ነው ያለኝ። በሌላ በኩል ደግሞ ያንን ያህል እንዳልሽው የሌለትም ክብደትም ስለማቀው ከትንሽ ሀሳብም ጋር ነው የመጣው ዜናውና፣ ለተወሰነ ጊዜ አንድ ሳምንት እንደዚህ ማሰብ ነበረብኝ። እዛ በኋላ ግን ያው ይሄ ሀገራችን ልዩ ሁኔታ ስነች በአሁኑ ጊዜ እና እንዲህ አይነት ምናልባት በእድሜ አንድ ጊዜ የሚመጣ አጋጣሚ ሲኖር መቀበል አለብኝ ወደሚለው ጊዜ ተቀብያዋለሁ። ግን አሁን በጣም ደስ የሚል ውሳኔ ማድረግን ተገንዝቷዋለሁ። ጠቅላይ ፍርድ ቤት ብቻውን ጠቅላይ ፍርድ ቤት አይደለም የፌዴራል ከፍተኛ ፍርድ ቤትን፣ መጀመሪያ ደረጃ ፍርድ ቤትን ጭምር ነው የሚያስተዳድረው። የተወሳሰቡ ጥያቄዎች የሚነሱበት ለምሳሌ እንደ ሙስና እንደዚሁም ደግሞ ፍትሕ በአግባቡ አለማግኘት ቅሬታዎች የሚነሱበት ትልቅ አካል ነው እና እሱን በተመለከተ ከፍርድ ቤት አካባቢ ከዳኝነት አካባቢ ራቅ ብለ ቆይተዋል እና እንዴት ነው ሊመሩት ያሰቡት? ውይይት ያደረጉበት ሹመቱ ከመቀበሉ በፊት ሲቀርብሎት? ጥያቄው ትክክል ነው። ጥያቄው ሲቀርብልኝ ከተለያዩ የሕግ ባለሙያዎች የቀድሞ ዳኞች ጋር ከጠበቆችም ጋር ተነጋግሬያለሁ። እንዳልሽው እጭ ያለሁ ከፍርድ ቤት እውነት ነው። ነገር ግን እዚህ የዳኝነቱ የመሪነት ቦታ ትልቁ ስራ መሪነትን የመስጠት ጉዳይ ነው። እንደሚታወቀው እንግዲህ የጠቅላይ ፍርድ ቤት ፕሬዚደንት ስራ አንዱም ያው የዳኝነት ስራ በመሆኑ የዳኝነት ስራ አለበት። ከዛ ውጭ ግን የአስተዳደር የዲፕሎማሲ እንደገና ደግሞ ከአስፈጻሚው ጋር ከህግ አውጪው ጋር መልካም ግንኙነት በመፍጠር የሚሰሩ በርካታ ስራዎች አሉ። ስለዚህ እኔ ፍርድ ቤት ከወጣሁ በኋላ የተለያዩ ስራዎችን ይሰርቻለሁ ሀገር ውስጥም ይሆን በዓለም አቀፍ ደረጃ እና እነዚህ ያካበትኳቸው ልምዶች ይሄ እዚህ ቦታ ላይ አመራር ለመስጠት በጣም ይረዱኛል ብዬ ነው የማስበው እና ስለዚህ እንዳልሹ ቦታው ከባድ ነው ብዙ ስብስብ ጥያቄዎች ያሉበት ነው ነገር ግን አመራር ሰጥቼ ከሌሎች ጋር ተባብሬ ጠንካራ ቲም ፈጥሬ ጉዞውን እጀምራለሁ ብዬ ነው ስለዚህ አሁን እንደተረዳሁት ከእርሶ ችግሮቹን ይረዷቸዋል ችግሮቹን ያውቋቸዋል ማለት ነው አውቃለሁ። በኢትዮጵያ ውስጥ የምኖርኩት ለእኔ ትልቅ አንድ ጥቅም ያለኝ ዓለም አቀፍ ድርጅት ብሰራም ከኢትዮጵያ አልወጣሁም። በስራዬ እና ከህብረተሰቡ ጋር ነው የምኖረው። ህብረተሰቡ ውስጥ ነው ያለሁት። ከህግ ባለሙያዎች ጋር እገናኛለሁ እና አለኝ ጠቅላላ ግንዛቤ አለኝ። ሌላው እንግዲህ እንዳልኩት የዳኞች ከሙስና ጋር በተያያዘ ከሚነሳው ችግር ፍትህ ለማግኘት የሚወስደው ጊዜ ከእሱ ከሚነሳው ችግር በተጨማሪ በዳኞች በኩል ደግሞ በነጻነት የመስራት የዳኞች ነጻነት አለመጠበቅ እንደዚሁም የዳኞች አስተዳደር ጉባኤ የተወከሉት ለምሳሌ ዳኞች አንድ ዳኛ ብቻ መወከሉና በባለስልጣናት መያዙ የዳኞችን ነጻነት ይሻማል የሚል ቅሬታ ደግሞ ይሰማል። በዚህ በኩልስ ይሄ መረጃ አሎት? ይሄንን ጉዳይ ለመዳሰስስ ለመንካትስ ያሰቡት ነገር አለ? የሀላፊነት ጥያቄ ሲቀርብልኝ የመጀመሪያው ውይይት ያደረግኩት ከኃላፊዎች ጋር የዳኝነት ነጻነት ኢትዮጵያ ውስጥ ለማምጣት መስራት መቻለን ነው ማረጋገጥ መጀመሪያ የፈለግኩት። ይሄንን አሁን ያለው የመንግስት አመራር ፍላጎቱ እንደሆነ ጥርጣሬ አልነበረኝም። ምክንያቱም እኔ ነጻ ሰው ነኝ፣ የትኛው ፖለቲካ ወገንተኝነት የለኝም። ስለዚህ እኔ ለዚህ ኃላፊነት ስጠየቅ ፍርድ ቤቱ ነጻ ፍርድ ቤት እንዲገነባ ኃላፊዎቹ ህዝብ ተወካዮች ምክር ቤቱን ጭምር ዛሬ ባደረገው ውሳኔ አረጋግጠል። ከዛ ውጭ በግል ካረኩት ውይይት ሌላ ትላንትና ሚኒስትር ዶክተር አብይ አህመድ ፍራንክፈርት ባደረጉት ንግግር ነጻ ፍርድ ቤት ማቋቋም ትልቁ ራእያቸው የመንግስታቸው ራእይ እንደሆነ ገልጠዋል። ዛሬም ፓርላማ ምንና ምክት የዳኞች መስተዳደር ጉባኤ አወቃቀሩ ምን ይመስላል፣ ተግባሩ ምንድን ነው፣ በምን መልኩ ብሻሻል ነው ወደ ፈለግ ነው ስተን ወደፍብ ለማድረስ የምንችለው የሚለው ሁሉ እንግዲህ የሚታዩ ናቸው ማለት ነው። እና ይሄ የጋራ ራዕይ ካለ አስፈላጊ እርምጃዎች ሁሉ በሂደት ይወሰዳሉ። መሻሻል ያለባቸው እርምጃዎች ሁሉ ይወሰዳሉ ማለት ነው። መሻሻል አስፈላጊ የሚሆነው እርምጃዎች ይወሰዳሉ ማለት ነው። እንግዲህ ዛሬ ለሀገር ውስጥ መገናኛ ብዙኃን አጭር በሰጡት ቃለ ምልልስ በህግ አምላክ የሚለው አባባል የሚከበርበትን የፍትህ ስርዓት ለመገንባት እንግዲህ እንሰራለን ብለዋል እና ምን ማለት ነው? እስቲ ለእኛም ለአድማጮቻችን ያብራሩልን እሱ በተመለከተ። አዎ፣ እዛ ኢንተርቪው ላይ እንዳልኩት እኔ ድሮ በማድግበት ጊዜ የህግ አምላክ ሲባል ከፍተኛ ክብደት ነበረው። ሰዎች አንድ ሰው የህግ አምላክ ሌላውን ሲል መንገድ ላይ እንኳን ይቆማሉ። ያ ምንድነው የህግን የበላይነት ላይ ህዝቡ ከፍተኛ አመኔታ ነበረው። አሁንም የኢትዮጵያ ህዝብ ህግ ወዳጅ ነው፣ ህግ አክባሪ ነው። ነገር ግን ፍትህ ሊደርስ ስላልቻለ ወደ ህዝቡ ህግ ላይ ያለው እምነት በመጠኑም ቢሆን እየተቀነሰ እየተሸረሸረ መጥቷል። እንግዲህ ህግ ወረቀት ላይ ብቻ መሆኑ በቂ አይደለም። ህግን ተግባራዊ የሚያደርገው መጨረሻ ላይ ፍርድ ቤት ነው። አንድ ሰው በመንግስት አካል ቢበደል ወይም ደግሞ በሌላ ግለሰብ ቢበደል፣ መጨረሻ ላይ ደግሞ ፍትህ የሚያገኘው ከፍርድ ቤት ነው። ፍርድ ቤቶች ደግሞ የተቀላጠፈ ፍትህ ፖለቲካ ጫና እንዲሁም ደግሞ ከሙስና የጸዳ Superfície, mas tá ካልቻሉ ሕግ ራሱ ትርጉሙን ያጣል ማለት ነው እና በዚህ ምክንያት እንግዲህ የሕግና የፍትህ ግንኙነትንም ሕዝቡ እንደገና በአዲስ መልክ እንዲረዳውና ይሄ ግንኙነቱ ትርጉም እንዲያገኝ እንሰራለን ብዬ ነው የማስበው። እንግዲህ ወይዘሮ መዓዛ ጠቅላይ ሚኒስትር አብይ አህመድ አዲሱን ካቢኔያቸውን ከማቋቋም ጀምሮ ሴቶችን የመሾም ሴቶችን ወደ አመራር ቦታ የማምጣት አካሄድ የፈጠረው እድል ነው ወይስ እርሶ ብቃት አለኝ፣ ይሄንን ቦታ መምራት እችላለሁ እንዳሉት በህግ አምላክ ተብሎ ሰዎች የሚቆሙበትን ህግ የተረጋገጠበትን ወይም የፍትህ ስርዓቱ የሚሻሻልበትን ስርዓት የመገንባት አቅም አለኝ ብለው ያስባሉ? እኔት በቂልም በቂ አቅም አንድ ብዬ አምናለሁ ጠበቅብኝ ለመፈጸም ሁኔታው ስራው ከባድ ነው። ነገር ግን ከእኔ ከፍተኛ ልምድ በዚህ አካባቢ ያላቸው ሰዎችን ሊኖሩ ይችላሉ። ነገር ግን እኔም ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ከሀገር ውስጥ የሚሆን ከሀገር ውጪ ያለውን እውቀት በመጠቀም ለውጥ ለማምጣት እንችላለን ብዬ ነው የማምነው። የህግ ባለሙያዎች ሀገር ውስጥ ያሉትን በሀገራችን ባለው የፍትህ ሁኔታ ባለው ጉድለት ብዙ የሚቆጩ ናቸው። ብዙ ሰው አስተዋጽኦ ለማድረግ ይፈልጋል። ስለዚህ ያንን የማስተባበርና የዳንሎ አቅም የመጠቀም የአመራር አቅም ስላለኝ በራሴ በሙሉ እነካለኝ የለን ሀላፍነት እወጣዋለሁ። የህገ መንግስቱ አጣሪ ጉባኤ ሊቀመንበርም ይሆናሉ ና በአሰራር እስካልተቀየረ ድረስ የጠቅላይ ፍርድ ቤት ፕሬዚዳንት የህገ መንግስት አጣሪ ጉባኤ ፕሬዚዳንትም ይሆናል። ይሄ ቦታ ደግሞ ከሀገሪቱ ውስጥ አሁን በተለይ በተለያየ ቦታ የሚነሱት ህገ መንግስቱን ተከትሎ የሚነሱት ጥያቄዎች በቀጥታ ወደዛ የመምጣት እድላቸው ሰፊ ነው የሚሆነው እና እሱንስ እንዴት ነው የሚመሩት? በህገ መንግስታችን እንደተቀመጠው የህገ መንግስት አጣሪ ጉባኤ ነው ህገ መንግስቱን የመተርጎም ስልጣን የተሰጠው። በእኛ ሀገር ፍርድ ቤቶች አይደሉም። በሌላ ሀገር ወይም መደበኛ ፍርድ ቤቶች፣ በተለይ የበላይ ፍርድ ቤቶች ህገ መንግስት የመተርጎም ስልጣን አላቸው ወይንም ደግሞ ህገ መንግስታዊ ፍርድ ቤት የሚባል የተለየ ፍርድ ቤት ይቋቋማል። የእኛ ሀገር ግን ትንሽ ለየት ያለ ነው። ህገ መንግስቱ ውስጥ የተቀመጠው እና እንዳልሹ በፌዴሬሽን ምክር ቤት ያለው የህገ መንግስት ጉባኤ ነው። የህገ መንግስት የመተርጎም ስልጣን የተሰጠው ስለዚህ እኔ በግሌ ህግ ባለሙያ ሴቶች ማህበር ያለው በማህበራችን በኩል ለህገ መንግስት አጣሪ ጉባኤ ጉዳይ አቅርበን እናውቃለን። ህገ መንግስታዊ አይደለም ብለን ያመንበትን ፍርድ ለአጣሪ ጉባኤ ውሰድ ውሳኔ የተገኘበት ሁኔታ አለ እና እናቃቸው እና የተከታተልኳቸው ጉዳዮችም አሉ። ስለዚህ የዚህ የአጣሪ ጉባኤውን የመሰብሰብ ና የመምራትን ችግር አይኖርም። በጣም አመሰግናለሁ። ወይዘሮ መአዛ የመጀመሪያ ቀን ላይ ነው ያገኘኑት። እርስዎም እንደጠቀሱት ደግሞ በጣም ብዙ ጉዳዮች እንደሚጠብቁት ተናግረዋል። ና መልካም የስራ ዘመን እያልን በቀጣይ ደግሞ ምን አከናወኑ ምን ሰሩ ብለን ጠብቀን መልሰን እንደውላለን። መልካም የስራ ጊዜ ሁንሎት። በጣም አመሰግናለሁ።